ሳምንታዊ ሐኪሞን ይጠይቁ በምሽቱ ቅንብሩ ይዞ የቀረበው ዝግጅት አንዳንድ እናቶችን በወሊድ ማግስት የሚገጥም የአእምሮ ውከት ለማከም የሚረዳ አዲስ መድኃኒት ይመለከታል። ሕክምናው ምንነትና ፈዋሽነቱን ጨምሮ ሕሙማንና ቤተሰቦቻቸው ማወቅ ስለሚገባቸው ቁም ነገሮችም ይተነትናል። ሙያዊ ትንታኔ የሚሰጡን በዩናይትድ ስቴትሱ የምግብና የመድኃኒቶች ቁጥጥር ባለስልጣን በምርምር ባለሙያነት በማገልገል ላይ የሚገኙ ዶክተር አሌክስ አካውል ናቸው። ዶክተር አሌክስን ያነጋግራቸው አሉላ ከበደ ነው፣ እንደሚከተለው ወደ እናንተ ይደርሳል። ዶክተር አሌክስ አካሉ በቅድሚያ ለጊዜው አመሰግናለሁ። በጣም አመሰግናለሁ አሉላ እናሰጠኝ። እርስዎ በሙያው የሚያገለግሉበት የዩናይት ስቴትስ የምግብና የመድኃኒቶች ተቆጣጣሪ ባለስልጣን በቅርቡ ለስራ እንዲውል ያጸደቀውን ድህረ ወሊድ የሚከሰት የድብታ ወይም የአእምሮ ውከት ለማከም የሚውል እንክብል ወይም መድኃኒት ይመለከታል የዛሬው ሐኪሞን የጠየቁ ፕሮግራማችን በቅድሚያ የህመሙን ምንነት እንደው በመጠኑ በመረዳት ብንጀምር ይህ የተዘነጋው ህመም እየተባለ ያለ በአብዛኛው በድህረ ወሊድ የሚከሰት የአእምሮ ሁከት ምንድን ነው? ምን አይነት ጠባዮችስ አሉት? ሳሉት መንስኤስ ምን ይሆን? ጥሩ እና ጥሩ ጥያቄ ነው። እንግዲህ በድህረ ወሊድ የመደበት ወይም የፖስትፓርተም ዲፕሬሽን በጣም ሲሪየስ የሆነ የአእምሮ ችግር ማለት ይቻላል ኮንዲሽን ብንለው ያ የሚመጣው መጀመሪያ እንግዲህ እናቶች ከመውለዳቸው ከተወሰነ ሳምንት በፊት ጀምሮ ከወለዱ በኋላም ለተወሰነ ሳምንታት አንዳንዴም ወራት የሚቆይ ችግር ነው። ያ ችግር ከሁለት አይነት አለው እንግዲህ አንደ ቤቢ ብሉስ የሚሏቸው አለው። ቤቢ ብሉስ እና ፖስት ፓርተም ዲፕሬሽን። ቤቢ ብሉስ ትንሽ ተወሰነ ከተወለዱ በኋላ ተወሰነ ሳምንታት ይቆይና ይጠፋል። ይሄ ግን ፖስት ፓርተም ዲፕሬሽን ከዛ ትንሽ ጠንከር ያለ ህመም ነው። ይሄ እንግዲህ ትልቁ ጉዳቱ የሚባለው ራሳቸውን መጥላት ይመጣል። ቆይቶም ደግሞ ከፋ ከተባለ ከልጃቸው ጋር ያላቸውን የመራቅ ለልጃቸው እንክብካቤ አለማድረግ፣ የራሳቸውን እንክብካቤ አለማድረግ በጣም ደግሞ ሲቪየር የሆኑ በጣም መጥፎ ጉዳዮች ሲደርስ ራሳቸውን እስከ ማጥፋት የሚያደርስ አይነት የህመም አይነት ነው። ይሄ ፖስትፓርተም ዲፕሬሽን በቃ ተስፋ የመቁረጥ፣ የመጨነቅ፣ የድካም ያመጣል። መተኛት አለመቻል፣ በየጊዜ የምታደረጋቸው በየቀኑ የምሰራቸውን ነገሮች ኢንተረስት ማጣት ከልጅ ጋር ምግብ ማብላት ሊሆን ይችላል ልጅን ማጥባት ሊሆን ይችላል ያን ላለማድረግ መፈለግ እና መጨረሻ ላይ እንዳልኩ ደግሞ ጠንከር እያለ ሲሄድ ደግሞ ራስን መጉዳት አይነት ስሜቶች የሚያንጸባርቅ የበሽታ አይነት እናቶች ልጅ ከመያዛቸው በፊት ከያዙን በኋላ የሚመጣ የውስጣችን ያለው ሆርሞን የነሱ መዛባት ይሄን ነገር የሚያመጣው እንግዲህ ልጅ ሲወለድ እናቶች ዘጠኝ ወር ተሸክመው በወለዱ የሚገላገሉት ነገር አይደለም፣ እና ይሄ ድካም ይመጣል። ከተወለደ በኋላ የተውነትም ድካም ይመጣል። የአይምሮም ድካም ያመጣል። ቅርስ ይመጣል፣ ይመጣል። እና እነዚህ እነዚህ ነገሮች ተደራርበው ነው ያን ስሜት የሚፈጥሩት። ሌላው ደግሞ መምጫው በዘር ሊመጣ ይችላል። እንግዲህ አንዳንድ ጥናቶች እንደሚያሳዩት ወደ አርባ ፐርሰንቱ በዘር የሚተላለፍ አይነት ህመም ነው ማለት ነው። ያላቸው የኑሮ ሁኔታ ይሄን እንደዚህ ዓይነት ነገሮች ላይም አስተዋጽኦ ያደርጋል። በአካባቢያቸው ያለው እርዳታ የሚያደርግ ሰው መኖር አለመኖር ይሄንንም ይሄን ሁኔታ እንዲመጣ ከሚያደርጉ ምክንያቶች ናቸው። በፊት ያለ ያልታከነ የአይምሮ ችግር ካለ እሱም ተጨማሪ ይሆንና የሆርሞን መዛባት ሲመጣ እዛ ላይም ትልቅ ኢፌክት አለው። በቃ ጋብቻ ላይ ያሉ ችግሮች ካሉ፣ ስትሬስ፣ እነዚህ ሁሉ እንግዲህ አጋላጮች ናቸው አጋላጮች ናቸው። ለዚህ ተጨማሪ ከሆርሞኑ ተፈጥሮ ከሰጠን የሆርሞን ኢምባላንስ ልጆች ከመውለዳቸው ከተወለዱ በኋላ ከሚመጣው ተጨማሪ እነዚህም ለዚህ ፖስትፓርተም ዲፕሬሽን ትልቅ አስተዋጽኦ ያደርጋሉ። እነዚህም ራሱ ማወቁ መፍትሄውንም ለመፈለግ የሚረዱ ናቸው። ዶክተር አሌክስ እስኪ ለዚህ ውይይት መነሻ የሆኑን መድኃኒቶች ምንነት ደግሞ ብንመለከት በዩናይት ስቴትስ የምግብና መድኃኒቶች ቁጥጥር ባለስልጣን ፍቃድ ያገኘ መድኃኒት ይፋ ተደርጓል። ስራ ላይም መዋል ጀምሯል። ለመሆኑ እነኚህ መድኃኒቶች ምንድን ናቸው? እንዴትስ ነው ይህን የህመም ሁኔታ የሚያክሙት? ጥሩ ወደ መድኃኒቶቹ ስንመጣ ከዛሬ ሁለት መድኃኒቶች ነው ያለው ለዚህ በሽታ። የመጀመሪያው መድኃኒት ሆስፒታል ውስጥ ነው የሚሰጠው። የሆስፒታል ዶክተሮች መኖር አለባቸው፣ ነርሶች መኖር አለባቸው እና የሚሰጣት እናት መከታተል አለባቸው፣ ምክንያቱም በአይቪ ስለሚሰጥ። አንደኛው መድኃኒት ሁለት ሺህ አስራ ዘጠኝ ላይ ነው የተጨንደቀው ዙልሬሶ ይባላል። ያ ዙልሬሶ በአንድ ነው። ዙልሬሶ እንግዲህ ሁለት ቀን ከተኩል ነው የሚሰጠው በአይቪ ኢንፊውዥን። ሆስፒታል የሌለበት አካባቢ እናቶች የችግር ቢያጋጥማቸው ይህን ማግኘት አይችሉም ማለት ነው። ግን ሆስፒታል ሴቲንግ ውስጥ መሰጠት ስላለ ኦገስት ሁለት ሺህ ሀያ ሶስት ላይ ደግሞ የጸደቀ ሁለተኛው መድኃኒት እንግዲህ ሁለት ዘራይቶች ናቸው ብያለ ይሄየ ደግሞ ዙር ዙቤ ዙራናሎን ይባላል ጃሪ ነው በአፍ የሚሰጥ ታብሌት ነው። ይሄ ነው እንግዲህ ትልቅ ጌም ቼንጂንግ በቃ ላይክ ትልቅ ለውጥ ያመጣል የተባለው። በአፍ የሚሰጥ በቀን አንዴ እየወሰዱ ለአስራ አራት ቀን የሚወስዱት መድኃኒት ነው። ሆስፒታል የሌለባቸው አካባቢዎች እናቶች እንደዚያ ችግር ቢያጋጥማቸው ይሄን መድኃኒት የማግኘት እድል ይኖራቸዋል። እነዚህ ናቸው እንግዲህ ሁለት መድኃኒቶች ለዚህ በሽታ የጸደቁት። መልካም ዶክተር አሌክስ እስኪ ደግሞ አሁን የጎንዮሽ ጉዳቶችን ብንመለከት በአብዛኛው ለራስ ምታት ከሚወሰደው እስከ ልብና ሌሎች የሰውነት አካላት የጤና ውከት ሕክምና የሚውሉ መድኃኒቶች የራሳቸው የጎንዮሽ ጉዳት አያጡምና እነኚህ መድኃኒቶች ምን አይነት የጎንዮሽ ጉዳት ይኖራቸው ይሆን? ትክክል ነው አሉላ። በቃ ተጓዳኝ የሆኑ ችግሮች ያመጣሉ መድኃኒቱ ሲወሰድ። ያ ማለት ግን መድኃኒቱ አይጠቅም ማለት አይደለም። ግን አብረው የሚመጡ ተጓዳኝ ችግሮች አሉ። ጥቅሙ ከጉዳቱ ስለሚበልጥ ነው እነዛ መድኃኒቶች እንዲሰጡ የሚያደርገው። እና እንግዲህ ከሉት ይሄ ከመጀመሪያው በሆስፒታል ውስጥ ሆነው እናቶች ከሚያገኙት መድኃኒት በአይቪ ከሚሰጠው የሚመጣው ሳይድ ኢፌክት ይሄ የመድከም እና ትሬፊክ ሰሌሽን እና ድራውዚነስ መድከም፣ ማዞር፣ አንዳንዴ ራስን መሳት ሳደን ሎስ ኦፍ ኮንሽንስ የሚባለው ራስን መሳት ይመጣል። እና የራስ ምታት፣ ማዞር ምናምን የሚለው እነዚህ ሳይድ ኢፌክቶቹ ናቸው ከዚህኛው መድኃኒት ጋር የሚመጡት ማለት ነው። እንደ መጀመሪያው አይነት አንድ አይነት ክፍል ውስጥ ያሉ አንድ አይነት አካባቢ ያሉ መድኃኒቶች በመሆናቸው አንጻር ተመሳሳይ ተጓዳኝ ችግር ያመጣሉ ማለት ነው። የማዞር፣ የመድከም፣ የማቅለሽለሽ እና እንደ ኢንቴንስ ድካም ያመጣል እና እናቶች ይህን መድኃኒት በሚወስዱበት ጊዜ ሌላ ከበድ ያሉ ስራዎችን ባይሰሩ ይመከራል መኪና መንዳት ያለባቸው ከሆነ መኪና መንዳት ያለባቸው መድሀኒት እየወሰዱ ከበድ ያለ ስራ ነቅተው መስራት ያለባቸውን ስራዎች ባይሰሩ ይመከራል መልካም ዶክተር አሌክስ አካሉ እናቶች ከወለዱ በኋላ የሚገጥማቸውን የድብታ በእንግሊዝኛው የሕክምና አጠራር ፖስትፓርተም ዲፕሬሽን የተባለውን የአእምሮ ሁከት የሚፈጥር ሁኔታ ለማከም የተገኙ መድኃኒቶችን በተመለከተ በሰጡን ሰፊ ሙያ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ሙያውን በሚመለከቱ ጥያቄዎች እንደወ